ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች፣ እንደምን አመሽታችኋል? ይህ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚተላለፍላችሁ ፕሮግራም ነው። አስተናጋጅ ሰለሞን ክፍሌ ሆናለሁ። ጽዮን ግርማ ፕሮግራሙን ትመራልናለች። አሁን የሰዓቱን ዋና ዋና የዓለም ዜና እንስማ። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምናመሻችው፣ ዜናውን የማሰማችው ሰሎሞን አባተ ነኝ። በዘንድሮው ክረምት በአብዛኞቹ የኢትዮጵያ አካባቢዎች የዝናብ እጥረት መከሰቱን የብሔራዊ ሜቴዎሮሎጂ ኤጀንሲ አስታወቀ። ይህንኑ መነሻ በማድረግም በምክትል ጠቅላይ ሚኒስትሩ የሚመራ ብሔራዊ አደጋ መከላከል ኮሚቴ መቋቋሙ ተገልጿል። እጥረቱ በእንስሳትና በሰዎች ላይ ያደረሰው ጉልህ ጉዳት ስለመኖር አለመኖሩ መንግሥት እስካሁን የሰጠው መረጃ የለም። የችግሩን ሁኔታ ከየአካባቢው በቅርብ እየተከታተልን በመዘገብ ላይ እንገኛለን። በተለያዩ ስርጭቶቻችን ተከታተሉን። ናይጄሪያ ቦርኖ ግዛት ውስጥ ትናንት የተጣለውንና 47 ሰው የገደለውን የቦምብ ጥቃት ዩናይትድ ስቴትስ በብርቱ አወገዘች። ለጥቃቱ ኃላፊነት የወሰደ እስካሁን ባይኖርም ለወትሮ እንዲህ አይነቶቹን አደጋዎች የሚጥለው ቦኮ ሃራም የሚባለው የሁከትና የሽብር ቡድን መሆኑን የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ጃን ኪርቢ ለጋዜጠኞች ገልጸዋል። ሳቦንጋሪ በሚባለው የገበያ ስፍራ ላይ ቦምቡ በፈነዳበት የቀትር ሰዓት አካባቢው በገበያተኛ ተሞልቶ እንደነበር ተዘግቧል። የአካባቢው ባለስልጣናትም በጥቃቱ የጠረጠሩት ቦኮ ሀራምን መሆኑን ተናግረዋል። የተባበሩት መንግስታት ድርጅት የሊቢያ ልዩ ልዑክ የሀገሪቱ ተዋጊ ኃይሎች በአፋጣኝ የብሔራዊ አንድነት መንግስት እንዲመሠርቱ ጠየቁ። ዓለም አቀፍ እውቅና ያለው የሊቢያ መንግስት ጠቅላይ ሚኒስትር አብዱላ አልጣኒ የሀገራቸው ህዝብ ከጠየቀ ስልጣን ለመልቀቅ ዝግጁ መሆናቸውን ገልጸዋል። ጠቅላይ ሚኒስትሩ በቴሌቪዥን ቀርበው ለህዝባቸው ጥያቄዎች በቀጥታ መልስ በሰጡበት ወቅት ብዙ ጠያቂዎች ለአገልግሎቶች መጓደል መንግስቱን ተጠያቂ አድርገዋል። በጠቅላይ ሚኒስትሩ የሚመራው በምስራቃዊቱ ቶብሮ ከተማ የሚገኘው እውቅና ያለው መንግስት እና በእስላማውያን ኃይሎች የሚደገፈው ትሪፖል የሚገኘው መንግስት ትናንት ማክሰኞ አዲስ ድርድር መጀመራቸው ተዘግቧል። እስላማዊ መንግስት ነኝ የሚለው ቡድን የግብፅ ቅርንጫፍ ባለፈው ወር የጠለፈውን ክሮኤሽያዊ አርድን ገድለናል ሲል ዛሬ አስታወቀ። የአስከሬኑ ፎቶ ነው ያለውንም በኢንተርኔት መገናኛ አውጥቷል። የክሮኤሽያ መንግሥት የዜና ወኪል ሂና በበኩሉ ግብፅ ውስጥ እየሠራ የነበረው የ30 ዓመቱ ቶሚስላቭ ሳሎፔክ መገደሉን ለማረጋገጥ አልቻለም። የሁለት ልጆች አባት የሆነው ክሮኤሽያዊ መገደሉ ከተረጋገጠ ራሱን የሲናይ ጠቅላይ ግዛት ብሎ የሚጠራውና ለእስልምና መንግሥት ቡድን ታማኝነቱን የገለጸው የግብፁ ቡድን የምዕራብ ሀገር ሰው ሲያርድ የመጀመሪያ ይሆናል። የእስልምና መንግሥት ግብረ አበሩ ቡድን በትዊተር ባወጣው ፎቶ ላይ የተቆረጠ ጭንቅላት የተጋደመ አስክሬን ላይ ቁጭ ብሎ፣ በጎኑ ደግሞ አሸዋ ውስጥ የተሻጠ ቢላዋ ይታያል። ሰውየውን የቀላ ነው፣ ሀገሩ በእስልምና መንግሥት ቡድን ላይ በሚካሄደው ጦርነት ምክንያት ነው፣ የሰጠናችሁ የጊዜ ገደብም አልፈዋል የሚል መግለጫ በአስክሬኑ አጠገብ ተቀምጧል። ቡድኑ ክሮኤሽያዊውን በጠለፈበት ወቅት የግብፅ መንግስት ያሰራቸውን ሙስሊም ሴቶች እንዲፈታ ጥያቄ አቅርቦ እንደነበረ ተዘግቧል። የሶሪያ መንግስት ደማስቆ አቅራቢያ ትናንት ባካሄደው የአየር ድብደባ ቢያንስ 27 ሰው መገደሉን የሶሪያ የመብቶች ተሟጋቾች አስታወቁ። በዚሁ በምስራቃዊ ጉታ አካባቢ በተካሄደው ድብደባ ቢያንስ 120 ሰው መቁሰሉን ለንደን የሚገኘውና የሶሪያውን ግጭት የሚከታተለው የሶሪያ የሰብዓዊ መብቶች ቃፊር ቡድን አመልክቷል። ቻይና የገንዘቧ ዋጋ ዛሬም ለሁለተኛ አከታታይ ቀን እንዲያሽቆለቁል ወይም እንዲገሽ ብፈቅዳለች። ትናንት ማክሰኞ የወሰደችው ድንገተኛ እርምጃ በዓለም አቀፍ ገበያዎች ላይ ንጠትን መፍጠሩና ከንግድ ተፎካካሪዎቿ ጋር ውጥረት ሊያመጣ እንደሚችልም ተገልጿል። የቻይናው ዩዋን የመግዛት ወይም የምንዛሪ አቅም ዛሬ 1.6 ከመቶ የወረደ ሲሆን ትናንት በሁለት 2 ከመቶ ወድቆ እንደነበረ ይታወሳል። እንዲህ አይነቱ ከፍተኛ የምንዛሪ ማሽቆልቆል ዩዋንን ሲያጋጥመው ባለፉት አስር ዓመታት ውስጥ የትናንትናና የዛሬው የመጀመሪያ መሆኑ ነው። የሰሜን ኮሪያው መሪ ኪም ጆንግ ኡን ምክትል ጠቅላይ ሚኒስትራቸው እንዲገደሉ ትዕዛዝ አወጡ። የዜናው ሰዓት አበቃ። ከምሽቱ ሶስት ሰዓት በሌሎች ዜናዎች የሰዓቱ ዜና እንገናኛለን። ጤና ይስጥልን። ወደ ቀሪው ዝጋ ከምሽቱ 3 ሰዓት በ22ና በ25 ሜትር ባንድ አጭር ሞገድ ስርጭታችን ከተጨማሪና ሰፋ አካሉ ዜናዎች ጋር ትመለሳለች። ይህ በ1430 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት እናልፋለን። የዕለቱ አብይ ርዕስ በዚህ ዓመት በአገር አቀፍ ደረጃ ስደትን ለመከላከል የተደረጉ ጥረቶች አምርቂ ውጤት አላስገኙም ሲል ዕለታዊው የመንግሥት ጋዜጣ አዲስ ዘመን ዘግቧል። ምክትል ጠቅላይ ሚኒስትሩን ዋቢ ያደረገው አዲስ ዘመን ክልሎችና የሚመለከታቸው ባለድርሻ አካላት በቅንጅት ለመስራት አልቻሉም ብለዋል። ከአዲስ አበባ ዘጋቢያችን መለስካቸውማ ተከታዩን አጠናቅሯል። አዲስ ዘመን በዛሬው እትሙ የመጀመሪያ ገጽ ራስጌ ላይ በጉልህ ፊደላት ስደትን የመከላከሉ ጥረት አመርቂ ውጤት አላስገኝም በሚል ርዕስ ስር ባወጣው ሐተታ የህገወጥ ሰዎች ዝውውር ተከላካይ ምክር ቤት በተያዘው ዓመት በሀገር አቀፍ ደረጃ ስደትን ለመከላከል የተደረጉ ጥረቶች አመርቂ ውጤት አለማስገኘታቸውን ማስታወቁን ይገልጻል። የምክር ቤቱን ሰብሳቢና የሀገሪቱን ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንንን ዋቢ በማድረግ ጋዜጣው ሲዘግብ በተለይ በአማራ፣ በኦሮሚያ፣ በትግራይና በደቡብ ብሔር ብሔረሰቦችና ህዝቦች ክልላዊ መንግስት በማህበረሰብ ተኮር ንቅናቄ ስደትን ለመከላከል ተጠቃሽ የሚባሉ ሥራዎችን ማከናወን ተችሏል ይላል። ይሁንና ከጊዜ ወደ ጊዜ መልኩን እየቀያየረ ካለውና እየረቀቀ ከመጣው የሕገ ወጥ ደላሎች አሰራር አንጻር እንዲሁም እየጨመረ ከመጣው የዜጎች ጉዳት አኳያ የተደረገው ጥረት አመርቂ አይደለም ሲል ጽፏል። ምክትል ጠቅላይ ሚኒስትሩን አቶ ደመቀ መኮንንን ቃል በቃል በመጥቀስም እየደረሰ ያለውን አደጋ የሚመጥን እንቅስቃሴ እያደረግን አይደለም ያሉት አቶ ደመቀ በዋናነትም በችግሩ ዙሪያ ከህብረተሰቡ እስከ መንግስት ከፍተኛ አመራሮች ደረጃ መግባባት ላይ ተደርሷል ማለት እንደማይቻል ተናግረዋል ብሏል። በተጨማሪም ክልሎችና የሚመለከታቸው ባለድርሻ አካላት በቅንጅት መስራት ባለመቻላቸው አሁንም በሀገራቸው ሰርተው ለመለወጥ የሚችሉ በርካታ ቁጥር ያላቸው ዜጎች ለከፋ ንግልት እየተዳረጉ መሆናቸውን እንዳስታወቁ አዲስ ዘመን ዘግበዋል። ቪኦኤ ከአንድ ዓመት በፊት ከስደት የተመለሱ ዜጎች አብዛኞቹ ተመልሰው ወደ ስደት እንዲሄዱ ደጋግሞ መዘገቡ ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ በቤት እንስሳት የሚተዳደሩ የአፋርና ኢሳ አካባቢዎች በድርቅ መጠቃታቸውን የአካባቢው ማኅበረሰብ ተወካዮች አስታውቀዋል። በድርቁ የተነሳ በርካታ እንስሳት መሞታቸውን፣ በአንዳንድ አካባቢዎች ደግሞ የሰዎች ሕይወት መጥፋቱን የአሜሪካ ድምፅ ራዲዮ ከተለያዩ እማኞች ካገኘው መረጃ ለመረዳት ተችሏል። የአካባቢው ምጣኔ ሀብት ዋልታ የሆነው የእንስሳት እርባታ በድርቅ የተነሳ የደረሰበት ኢኮኖሚያዊ ኪሳራ የአፋርና የእሳ ቤተሰቦችን ኑሮ በእጅጉ ጎድቷል። ሕፃናትም የምግብ እጥረት ሰለባዎች ሆነዋል። በውጭ አገር የሚኖሩ የአፋር ተወላጆች በአካባቢው ማኅበረሰብ ላይ ድርቁ የተባባሰው የከብት መዋያ ስፍራዎች ለመንግሥት የሸንኮራ አገዳና ሌሎች ምርቶች በመከለላቸውና የውሃ አቅርቦቱም ከዚሁ ጋር ተያይዞ በመቀነሱ ነው ይላሉ። ሄኖክ ሰማ እግዜር በስዊድን ሀገር የሚኖሩ የአፋር ብሔረሰብ ተቃዋሚ ንቅናቄ መሪን በጉዳዩ ዙሪያ አነጋግረዋል፤ እነሆ። ስሜ አብደላ አብዶ ባላለው የአፋር ህዝብ ፓርቲ ዋና ጸሐፊ ነኝ ፓርቲው ከተመሰረተ ፎርማሊ ከተመሰረተ ሁለት ሺ ዘጠኝ ጀምሮ የሚንቀሳቀስ ፓርቲ ነው ያው የአፋር የፖለቲካ የኢኮኖሚ ማህበራዊ ችግሮችን ያው ለህዝቡም ለውጭም ለአለም ለማሳወቅ ነው የሚንቀሳቀሰው እናመሰግናለን ዶክተር አብደላ እንግዲህ በአፋር የምጣኔ ሀብት ዙሪያ በርካታ ጥናቶችንም አከናውነዋል ከፖለቲካ ተቃውሞትና ተሳትፎት በተጨማሪ በዚህ ዙሪያ ደግሞ የአፋር ክልል የአደጋ መከላከል ቢሮ በተለይ በድርቁ ዙሪያ ኃላፊዎቹ እንዲያነጋግሩን ሞክረን አልተሳካም። ሙከራችን ይቀጥላል። ከእርስዎ ጋር እንግዲህ የአፋርና የእሳ አካባቢዎች በድርቅ መጠቃታቸውን ነው የገለጹት። የትኞቹ አካባቢዎች ናቸው በተለይ በድርቁ የተጠቁት? ከፍተኛ ድርቅ ያለበት አካባቢዎች በተለይ የአዋሽ ዳርቻ ያሉ አካባቢ በተለይ ከኢንቨስትመንት ጋር የተያያዘ ዞን ዞን አንድ እና ዞን ሶስት፣ ዞን አምስት እነዚህ በከፍተኛ ደረጃ የተጎዱ ናቸው። ወደ ሰሜን ደግሞ ወደ በራህሌ ወደ ዳሉል አካባቢ ደግሞ በከፍተኛ ደረጃ የተጎዱ ናቸው። በተለይ እነዚህ አካባቢ በጣም የተጎዱ ናቸው ማለት ይቻላል። የዝናቡን ሁኔታ አስመልክቶ ከዚህ የክረምት መግባት እንደዚሁም ደግሞ የአካባቢው ማህበረሰብ በከብት እርባታ የሚተዳደር ከመሆኑ የተነሳ ድርቁ መቼና እንዴት ማህበረሰቡን መጉዳት እንደጀመረ ቢገልጹልን። እንግዲህ አሁን በተለይ በዚህ አካባቢ በተለይ በአዋሽ ዳርቻ አካባቢ ያለውን ሁኔታ ለመግለጽ አዋሽ ዳርቻ እንግዲህ በኢንቨስትመንት አካባቢ ተይዟል፣ እንደምታውቀው ምክንያቱም በሁለቱም ዳርቻ በአዋሽ ሁለቱም ዳርቻ እርሻ ልማት እየተካሄደ ነው። ሸንኮራ አገዳ ኢንቨስትመንት አለ። የተለያዩ ኢንቨስትመንቶች ከፍተኛ ኢንቨስትመንቶች ነው። በዚህ አካባቢ ያለው የአፋር ህዝብ ተፈናቅለዋል፣ ከዚህ አካባቢ። በዚህ ምክንያት ደግሞ እነሱ ያው አካባቢውን ለቀው ወደ ተለያዩ ቦታ ለመሄድ ተገደዋል። አንደኛ እነዚህ የተፈናቀሉ ሰዎች በምንም ሁኔታ ሳይመቻች ወይም ሁኔታ ሳይመቻችላቸው ሆነ ባልሆነ ቦታ እንዲሄዱ ተደርጓል። ያው በወታደር ነው ይሄ ሁሉ የተደረገው። እነዚህ ሰዎች እንግዲህ በወታደር ሄደው ሌላ ቦታ ሰፈሩ እንጂ በድርቅ ገና ድርቁ ሳይጀምር ነው ድርቅ የተከሰተው ማለት ይቻላል። እንግዲህ ግን ድርቁን ስንመለከት በአዋሽ ዳርቻ ያሉ አካባቢዎችን በእርግጥ ነው ጎድቷል። አሜባራ፣ ጭፍራ፣ ገዋኔ፣ ቡሬ፣ ሙዳይቱ፣ አፍዴራ ድረስ ነው አዋሽ የማይደርስባቸው አካባቢዎች። ድርቁ ማህበረሰቡን እንደጎዳ ከአንዳንድ ማኞች የተረዳ ነው። በሕፃናት ላይም የምግብ እጥረት እንደተከሰተ ነው የሚገልጹት። እንዲያው በአጠቃላይ ከመቼ ጀምሮ ዝናቡ እንደቆመና የድርቁን ሁኔታ እስኪ ዘርዝረው ይግለጹልን በሌሎች አካባቢዎችም ስላለ ሁኔታ ምን መሰለ? እዚህ አካባቢ ላይ ነው። የሁልጊዜ ድርቅ ሲከሰት ምንም አይነት እርዳታ የማይደርስበት ቅድመ ዝግጅት የማይደረግለት አካባቢ በመሆኑ እርዳታው ሲደርስ ኦልሬዲ ከብቱ አልቋል፣ ሰውም ደግሞ ወደ ሞት ደርሰዋል ማለት ነው። ስለዚህ ምንድን ነው ውሃ ችግር አላቸው። ውሃ አዋሽ አዋሽ ወንዝ ያው በዚህ በእርሻ ልማት ተይዘዋል። እርሻ ልማቱ ደግሞ በተለይ ኬሚካሎችን በአገር በዓለም የተከለከሉ ኬሚካሎችን ይጠቀማል። ያ ውሃ ደግሞ ወደ ወንዝ ሲለቀቅ ደግሞ ያንን ውሃ ሲጠጡ እንደገና በሽታ ያመጣል። ከብቱም ሰውም በዚህ ምክንያት ይሞ ታሉ። ስለዚህ ሰው በጤንነትም እንግዲህ ድርቅ ሲከሰት ረሀብ ሲከሰት የባሰ ከዚህ ከኬሚካሎች ውሃ ጋራ መጠጣት ጋራ የተያዘ የምግብ ጥረት ሲጨመርበት ከፍተኛ ህመሞች ይከሰታት። ያልታወቁ ህመሞች አሉ። አሁን በዛ አካባቢ በዚህ ምክንያት ይሄ እንግዲህ አዋሽ ዳርቻ የምንለው አሚበራ፣ ዱለቻ፣ አዋሽ ፈንታሌ፣ ዱብቲ፣ ሚሌ እስከ አውሳ ድረስ ማለት አሳይታ ድረስ ያሉ አካባቢዎች በከፍተኛ ደረጃ ድርቅ ብቻ ሳይሆን ከድርቁ ጋር የተያያዙ ብዙ ነገሮችም እንዳሉበት ነው። እኛ ንደስታን እያደረግን ያለ ነው። ስለዚህ ለዚህ ደግሞ እርዳታ የተፈናቀሉ ሰዎች በችግር ላይ ያሉ ስለሆነ እኛ እንዳውም ይሄ ድርቁ ፖለቲካዊ ነው ነው የምንለው። ምክንያቱም የሚደርስላቸው እርዳታ የለም። ሲደርስ ደግሞ ያው እነዚህም ሰዎችን ማዕከል ያደረገ እርዳታ ሳይሆን ብዙ ጊዜ ባለስልጣኖች በሙስና የተዘፈቁ ናቸው። ስለዚህ ችግሩን ለመፍታት ሳይሆን ችግ ለማባባስ ለመጠቀሚያ የሚጠቀሙበት ስለሆነ ለአፋር እርዳታ የሚሰጥበት ሁኔታ የለም። ምክንያቱም እርዳታው አይደርስም። ስለዚህ በሽታው እየባባሰ ሲሄድ ችግሩ እየተባባሰ ሲሄድ፣ ያው ለባለስልጣናው መጠቀሚያ ካልሆነ በስተቀር ለአፋር ራሱ የሚደርሰው እርዳታ የሚኖርበት ሁኔታ የለም። እንግዲህ ይህንን የአፋር ክልል የአደጋና መከላከል ቢሮ ሰንሰለቱም አለ የእርዳታ ቅድመ ማስጠንቀቂያ ስልጠናም የተሰጣቸው የቢሮ ኃላፊዎች ስላሉ እነሱን እናነጋግራለን። በዛሬ ዕለት እናነጋግራቸው ሞክረን አልተሳካም። ሙከራችንን እንደሚቀጥል ለመግለጽ እንወዳለን። እንዲያው በአጠቃላይ ድርቁ ያስከሰተው ጉዳት ምን ያህል እንደሆነ መጠኑ ይታወቃል? ይህንን እንግዲህ ለማወቅ የሚችሉት የአደጋ መከላከል ቢሮ ኃላፊዎች ቢሆኑም፣ በእናንተ በኩል ባላችሁ መረጃ መሰረት በሰው ህይወት ላይ፣ በእንስሳት ላይ የደረሰው ጥፋት ምን ያህል ይሆናል? ይኸው ምን መሰለ፣ ህዝቡን እንግዲህ እዚህ አካባቢ አንደኛ ሚዲያ የሚገባበት አካባቢ አይደለም እና ያው የምታውቀው የአፋር ሬዲዮ የኢትዮጵያ ሬዲዮ ያው የአፋር ሬዲዮ ፕሮግራም አዲስ አበባ ነው ያለው። ሁለተኛው ፕሮግራም ደግሞ መቀሌ ነው ያለው። ስለዚህ ከዛ አካባቢ ኢንፎርሜሽን ለመድረስ ራሱ ሳምንት ለሳምንት ይፈጃል። ይሄንን ሁኔታ ደግሞ አጠናክሮ ለህዝቡ የሚያደርሱበት ሁኔታ ስለሌለ ያለው ኢንፎርሜሽን እኛ በተለያዩ ዘዴዎች የምናገኘው ኢንፎርሜሽን ካልሆነ ጠቅለል ያለ ሁኔታ ለማግኘት በጣም አስቸጋሪ ነው እና ብዙ ከብት እንደሞወጠ ነው። ብዙ ሰውም ደግሞ ያው ችግር ላይ እንዳለ ነው የምናውቀው። ስለዚህ ይህን ያህል ስታትስቲክስ መስጠት ያስቸግራል ይመስለኛል። እንደውም በአፋር ክልል ደረጃ እንኳን ቅድመ ሁኔታ አለ ይባላል፣ ዝግጅት አለ ይባላል። ግን ብዙ ጊዜም እነዚህ ነገሮች በወቅቱ ደርሰው የሚደርሱበት ሁኔታ የለም። እስከ ዛሬ ድረስም አላየንም። ዶክተር አብደላ አብዶ የአፋር ህዝብ ፓርቲ ዋና ጸሐፊ በክልሉ የተከሰተውን ድርቅ አስመልክቶ ለሰጡን ማብራሪያ አመሰግናለሁ። እንግዲህ ይህንን በተመለከተ ደግሞ የክልሉ የአደጋ መከላከል ቢሮ ኃላፊዎች ለማነጋገር ሞክረናል በነገው ዕለት ሙከራችን ይቀጥላል። የኢሳ ማህበረሰብ የሚኖርባቸው ሽነሌ ዞንን በተለይ ተወካዮችንም ማነጋገራችንን እንቀጥላለን። ለሰጡን ማብራሪያ በጣም ነው የማመሰግነው ዶክተር አብደላ አመሰግናለሁ። ማሊ ውስጥ በከባድ ወንጀሎች ተጠርጥረው ታስረው የነበሩ ሰዎች መለቀቅ በቅርቡ የተፈረመውን የሰላም ስምምነት ሊያደናቅፍ እንደሚችል የተባበሩት መንግስታት ድርጅት አስጠንቅቋል። ጄኔቫ የምትገኘው ዘጋቢያችን ሊሳ ሽላይን ከመንግሥታቱ ከመንግስታቱ ድርጅት የሰብአዊ መብቶች ቢሮ ጠቅላይ ጽህፈት ቤት ያስተላለፈችው ሪፖርት አለ። ሰሎሞን አባተ ይዞታል። ባለፈው ወር ከተለቀቁ 44 እስረኞች መካከል 16ቱ በሽብር ፈጠራና ከሽብር ድርጅቶች ጋር አላቸው በሚል ግንኙነት የተጠረጠሩ ሦስቱ ደግሞ የጦር ወንጀሎች ክስ የተመሠረተባቸው መሆናቸውን የተባበሩት መንግሥታት ድርጅት የሰብዓዊ መብቶች ቢሮ ገልጿል። ሰዎቹ የተለቀቁት በአርባ አምስት ሲቪሎችና ወታደሮች ለውጥ ነው። ወደፊትም ተመሳሳይ እርምጃዎች መኖራቸው አይቀርም ብለዋል የቢሮው ቃል አቀባይ ራቪና ሻምዳሳኒ ለቪኦኤ በሰጡት ቃል አሁን እያስጨነቀን ያለውና የምንነጋገርበትም ምክንያት ጊዜው በውል አይታወቅ እንጂ ሌሎች አንድ መቶ የሚሆኑ ታሳሪዎች ሊለቀቁ በመቻላቸው ነው። በመሆኑም ይህ መተማመንን የመፍጠሪያ እርምጃዎች አካል መሆኑን እንገነዘባለን። እየተካሄደ ያለው የእስረኛ ልውውጥ አካልም ነው። የማሊ መንግስትና አማጽያኑ ባለፈው ሰኔ 13 በአልጄሪያ አደራዳሪነት የሰላም ስምምነት ተፈራርመዋል። ያ ስምምነት የተዋረገ አማጽያን ከባማኮ አስተዳደር ለመገንጠልና ነጻነታቸውን ለማወጅ ባደረጉት ሙከራ በጥር 2004 ዓ ም ለተጫረው ጦርነት ፍጻሜ አበጅቷል። ከሦስት ዓመታት በኋላ በስምምነቱ መሠረት የማሊ ሰሜናዊ ክፍል ከፊል የራስ ገዝ አስተዳደር መብት ተጎናጽፏል። የእስረኞቹ መለቀቅ የተከናወነው ያለ አንዳች ቅድመ ሁኔታ መሆኑን ሻምዳሳኒ ጠቁመው የተመሰረቱባቸው ወይም የተያዙባቸው ክሶች ሁሉ ውድቅ እንዲሆኑ ወይም እንዲሰረዙ መደረጉን አመልክተዋል። መዘዙ ታዲያ በእጅጉ አሳሳቢና አስጨናቂ መሆኑን ነው የሰብአዊ መብቶች ቢሮው ቃል አቀባይ የሚናገሩት። ሰዎቹ የተለቀቁት መተማመንን ለመፍጠር በሚደረግ ጥረት ቢሆንም ጥፋት እንደሚያስከትሉና ለሰላምና እርቅ ሂደቱም እንደማይበጁ በእርግጠኝነት መናገር ይቻላል። ወደዚህ ስምምነት ለመድረስ በጣም አስቸጋሪ ነበር። እንደ እውነቱ የሰላም ስምምነቱም በጣም ጥሩ ነው። በሰብአዊ መብቶች ላይ ለተፈጸሙ መደዴ ጥፋቶች ወይንም ጥሰቶች ምህረት እንዳይደረግም የሚያዙ ድንጋጌዎች ተካተዋል። ይህ ግን አሁን እየተጣሰ ነው። ሻምዳሳኒ እንደሚሉት ይህ የምህረት ሊባል የሚችል እርምጃ ዓለም አቀፍ ሕግን የሚጥስ ነው። አጥፍቶ አለመጠየቅን፣ አጥፊ የሚገባውን ቅጣት ያለማግኘቱን አካሄድ ልንጋፈጠውና ልንቃወመው የሚገባን ነው ይላሉ። ሰብአዊ መብቶችን ያለ አንዳች መጨነቅ የረገጡ ሊጠየቁና ስለ ወንጀሎቻቸው ሊከፍሉ ይገባል። እንዲህ ዐይነት የምሕረት እርምጃዎች የጦር ወንጀሎችንና በሰብእና ላይ ወንጀሎችን የፈጸሙ ሰዎች ፍትሕ ፊት እንዳይቀርቡ ይረዷቸዋል ብለዋል። የመንግስታቱ ድርጅት የሰብአዊ መብቶች ቢሮ ቃል አቀባይ ራቪና ሻምዳሳኒ። ኢትዮጵያና አሜሪካ በጸጥታ ትብብር ጉዳይ ላይ ያላቸው ግንኙነት ልዩነት በፈጠሩ ርዕሶች ላይ እንዲነጋገሩ እድል የሚፈጥር ነው ሲሉ አንድ የዘርፉ ተንታኝ አብራርተዋል። የፕሬዚደንት ባራክ ኦባማ የቅርብ ጊዜ የኢትዮጵያ ጉብኝትም በሁለቱ ሀገሮች መካከል ልዩነት በሚፈጥሩት የሰብአዊ መብቶች አያያዝና የዲሞክራሲ ጉዳዮች ላይ ውይይት እንዲደረግ መንገድ እየጠረገ እንደሆነ ተንታኙ ዶክተር መሀሪ ታደለ ማሩ ያምናሉ። ዶክተር መሀሪን ከአዲስ አበባ ያነጋገራቸው እስክንድር ፍሬው ነው። ወደ ዝግጅቱ ፕሬዚዳንት ባራክ ኦባማና ጠቅላይ ሚኒስትር ኃይለማርያም ደሳለኝ ውይይት ካደረጉባቸው የጸጥታ ጉዳዮች ውስጥ በየትኞቹ ላይ ይበልጥ እንዳተኮሩ በማብራራት ይጀምራሉ። ከሚዲያም ከምከታተለው እና ከራሴም ከምገምተው ትልቁ ቦታ የሚወስደው የአፍሪካ ጉዳዮች ላይ የአፍሪካ ቀንድ ጉዳዮች ላይ የአልሸባብ ጉዳዮች ላይ የደቡብ ሱዳን ጉዳዮች ላይ የኢትዮጵያና የኤርትራ ግንኙነት በተመለከተ ጉዳዮች ላይ በሱዳን እንደዚሁ በአካባቢያችን ያሉት የሰላምና የጸጥታ ጉዳዮች ላይ ከፍተኛ ቦታ እንደሚወስዱ አያጠራጥም። እነዚህ በራሳቸው ትልቅ አጀንዳ ስለሆኑ ወደ ሌሎች ጉዳዮች ቢገባም በዝርዝር ለመግባትም አስቸጋሪ ነው የሚመስለኝ እና ይሄ በከፍተኛ ደረጃ ቦታ የወሰደ ይመስለኛል። በተደጋጋሚም ከአሁን በፊትም አሁንም ፕሬዚደንት ኦባማ እንደሚገልጹት በተለይ የኢትዮጵያ የጸረ ሽብር አሳሰብና አሰራር ስትራቴጂ በተመለከተ ከፍተኛ ፍላጎት እንዳሏቸውና ይሄንን የአሜሪካ መንግስትም በተወሰነ ደረጃ ለማወቅ ጥረት ሲያደርግ እንደነበረ ትብብሩን ለማስፋፋት በተለይ በሶማሊያ ውስጥ የሚካሄደው የጸረ አልሸባብ ትግል ላይ እና የሰላም ማስከበር የአፍሪካ ሰላም ማስከበር ኃይል ላይ ሰፊ ውይይት ሊያደርጉ እንደሚችሉ መገመት ይቻላል። በዚህ ላይ ዶክተር መሀሪ እንግዲህ የፕሬዚዳንቱ ወደ ኢትዮጵያ መምጣት የኢትዮጵያና የአሜሪካ መንግስታት ግንኙነት አንድ እርምጃ ወደፊት መሄዱን የተሻለ ደረጃ ላይ መድረሱን ያመለክታል የሚሉ አስተያየቶች ሲሰጡ ቆይተዋል። ይህ ግንኙነት ግን ዋናው መሰረቱ የጸጥታ ትብብር ነው ብሎ መናገር ይቻላል። መጀመሪያ የፕሬዚዳንቱ ጉብኝት ከብዙ ጎኖች ማየት ይቻላል። አንደኛው የፕሬዚዳንቱ ትውልድ የሆነ አካባቢ በመሆኑ፣ ሁለተኛው አካባቢው ከነበረበት ሰላሳ አርባ ዓመት በፊት የነበረበት ሁኔታ የቱን ያክል ርቀት የተሻሻለ ሁኔታ ላይ እንደደረሰ ይህን የሚያካትቱት ሀገሮች በሙሉ ኬንያም ጭምር ኢትዮጵያ፣ ሌሎችንም የሚመለከት መሻሻሎች የታዩ መሆኑ የኢኮኖሚም፣ የፖለቲካም፣ የማህበራዊ ሁኔታዎችም መሻሻል የታዩ መሆኑ በአጠቃላይ የአሜሪካ እገዛ ለዚህ አካባቢ ትልቅ አስተዋጽኦ እንደነበረ በሚገልጹ መልኩ እየታየ ነው። የመሻሻሉ ሁኔታ ብቻ ሳይሆን ፕሬዚደንቱም ያላቸው ፍላጎት አካባቢ ውስጥ ስልጣን ላይ ያሉ መጎብኘትና ይህንንም ወደ አለም አቀፍ መድረክ ቦታ እንዲይዝ ለማድረግ ያላቸውን ፍላጎት የሚያንጸባርቅ ነው የሚሆነው። በአካባቢውም ከፍተኛ የሆነ በተወሰነ ደረጃ ደስታ የፈጠረ ይመስለኛል። በኬንያም አጋጣሚ የሆነ በዛን አካባቢ ኬንያ ነበርኩ እሳቸው በሚጎበኙበት ያየሁትም እንደዚሁ ኤክሳይትመንቱ ሰፊ የሆነ ሁሉም ሰው የሚያዳርስ አይነት የነበረ ነው። ስለዚህ አይ ቲንክ ስሜታዊነትም ነገር አለው፣ በተግባርም የኮንተንት የይዘትም ጉዳይ አለው። ይዘቱ ማጠናከር የፕሬዚደንቱ መምጣት አለመምጣት ከፍተኛ ለውጥ ሊያመጣ ይችላል። በይዘት ደረጃ ግን የተለየ አትኩሮት እንዲያገኝ ያደርገዋል። አካባቢውን የትን ያክል ርቀት በመሻሻሉን የሚያሳይ ምልክት ነው ብዬ ነው የምወስደው። እንግዲህ የተለያዩ አስተያየቶች ሲሰጡ ቆይተዋል። አሁንም እየተሰጡ ነው። የፕሬዝዳንቱን ጉብኝት አስመልክቶ በተለይ ከተቃዋሚዎች አካባቢ የሚሰጥ አስተያየት አለ። ፕሬዝዳንት ባራክ ኦባማና በአጠቃላይም አሜሪካ ከኢትዮጵያ ጋር ያላት የጸጥታ ግንኙነት፣ በተለይ በምስራቅ አፍሪካ ሽብርተኝነትን በመዋጋት ላይ ያላቸው ትብብር፣ ሰብአዊ መብትን፣ ዲሞክራሲን የመሳሰሉ ርዕሶችን፣ ጉዳዮችን በኢትዮጵያ ያሉትን ችላ እንዲሉ አርጓቸዋል የሚሉ አሉ እና ሀገራት እንደዚህ አይነት የጸጥታ ትብብር ሲመሰርቱ እንዴት ነው ሁኔታዎችን እነዚህ አይነት ጉዳዮችን አቻችለው መሄድ ያለባቸው ወይም የሚሄዱት? በአጠቃላይ በሁለት መልኩ ነው ማየት የሚቻለው። አንደኛው በተቃራኒው ነበር የማስበው። የሰብአዊ መብት ጉዳዮች ላይ ውይይት እንዲደረግ በሀገሪቱ ያስፈልጋል። የሰብአዊ መብት ጥሰቶች አሁንም አሉ። መሻሻል የሚያስፈልጋቸው ብዙ የሰብአዊ መብት ጉዳዮች፣ የዴሞክራሲ ጉዳዮች፣ ጥያቄዎች አሉ። እንዲያውም ለዚህ አይደለም ወይ የፕሬዚዳንት መምጣት ጠቃሚ የሚያደርገው የሚፈለጉትም እነዚህ እንዚህ አካባቢ እኮ ነው መሻሻል የሚያስፈልጋቸው ቦታ ላይ የማበረታት ስራ የመወያየ ስራ ውይይቱም ጠቃሚ የሚያደርገው እንዲያ ከነጨራሽኑ ጉብኝቱም ትልቅ ፋይዳ እንዲኖረው የሚያደርገው በዚህ ጉዳዮችም ላይ መምጣት ካለባቸው እንደዚህ አይነት አካባቢዎች መሻሻል የሚገባቸውንም እንዲሻሻሉ ለማበረታት የሚያስፈልጋቸው አካባቢዎች መገኘታቸው ጥሩ ነው የሚል እምነት አለ። በእርግጥ እዚህ ላይ ኬንያም እንዳጋጠመው አንዳንዶቹ ማህበረሰቡ የማይቀበላቸው ጉዳዮች ላይ መንግስታትም ጠንከር ብሎ የራሳቸውን አቋሞች ያንጸባርቁበት ሁኔታ ያለው ትክክል ነው የሚመስለኝ። እያንዳንዱ ማህበረሰብ የራሱ የሆነ ፔኪላሪቲስ ወይም ልዩ ሁኔታዎች ስለሚኖሩት እነሱን መሰረት አድርገው ነው እድገቱንም የኢኮኖሚ የፖለቲካ እድገቱንም ማካሄድ ያለበት፣ የማህበራዊም እድገቱ እንደዚሁ። ስለዚህ በተቃራኒው እንዲያውም አስፈላጊ የሚያደርገው ለዚህ ነው ትልቅ ትርጉም ይሰጠዋል የሚል ግምት ያለኝ በተለይ በተቃዋሚዎች አካባቢ የሚደመጠው አሜሪካና ፕሬዚዳንት ባራክ ኦባማ የሀገራቸውን ጥቅም በማስቀደም ኢትዮጵያ ጋር ያላቸውን በሽብርተኝነት ላይ የሚያደርጉትን ውጊያ፣ በጸጥታ ጉዳዮች ላይ ያላቸውን ትብብር ቅድሚያ በመስጠት በቂ ግፊት አያደርጉም፣ በኢትዮጵያ መሪዎች ላይ በኢትዮጵያ መንግስት ላይ ሰብአዊ መብቶች እንዲከበሩ፣ ዲሞክራሲ እንዲኖር የሚል አስተያየት ነው የሚሰጡት። አንደኛው አንዱ ሰጪ አንዱ ተቀባይ መሆን የለበትም። በዴሞክራሲያዊ ጥያቄዎች ላይ እያንዳንዱ ማህበረሰብ አፍሪካም ጭምር፣ ኢትዮጵያም እንደዚሁ ለራሳችን ብለን የምናደርገው ነው መሆን የሚገባው። ሌላው በሙሉ አጋዥ ነው። እኔ ማየው እንደ ተጠባባቂ ጀነሬተር ነው፣ አጋጭ ነው። ችግር ሲያጋጥም ገብቶ ለማስተካከል ለማገዝ ዋናው የሀይል ምንጭ ጀነሬተር፣ ዋናው ዳይሬክት ላይን የሚባለው ሲጠፋ ሌላው እንደ ባክአፕ ሆኖ ጀነሬተር እንዲያገለግል ነው እንጂ ቅድሚያ ተሰጥቶ ሌላው ዲክቴት የሚያደርግበት፣ ሌላው ተቀባይ የሚሆንበት መሆን የለበትም። ስለዚህ የዴሞክራሲ የኢኮኖሚ፣ የማህበራዊ እድገቶችን በሙሉ ሲመጡ በዋነኝነት ማህበረሰቡን መሰረት ያደረጉ ነው መሆን ያለባቸው። የአገሮች ግንኙነት ደግሞ የሚወሰነው በጋራ ጥቅም ላይ ነው። ማንኛውም ሀገር በሌላው አገር ላይ ያለውን በተጽዕኖ የሚመጣ መሻሻል ሊኖር አይችልም። ተገቢም አይመስለኝም በሀይል ካልሆነ በስተቀር እናሱም ወዲያውኑ ሕገ ወጥ ያደርገዋል። ስለዚህ በእኔ አስተያየት በሚያስማማቸው መጀመራቸው የግንኙነቱ ቤዚክስ ወይ ፋንዳሜንታልስ መሰረታዊ ምሰሶዎች ትክክለኛነት ማረጋገጫ ነው። በሚያስማማ የጋራ መግባባት ያለ የጋራ ጥቅም ያለ፣ ጀምረህ በነሱ ላይ አትኩረህ፣ ከዛ በኋላ ሌሎችም ላይ እርስ በእርስ እንደ ወዳጅ መተራረም ያለብትን ነገር ማንሳት ተገቢ ነው። ዶክተር መሀሪ ታደለማሩ፣ በኢጋድ ና በአፍሪካ ህብረት የጸጥታ ጉዳዮች ተንታኝ፣ በጣም ነው አመሰግነው፣ ስለ ጊዜ በጣም አመሰግናለሁ እስክንድር። ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1430 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ፕሮግራም የዛሬው ዝግጅት ተጠናቋል። በመስክና እዚህ ባሉ ዘጋቢዎቻችንና ባልደረቦቻችን ስም ለዚህ ምሽት የሚሰናበታችሁ ሳስተናግዳቸው የቆየሁት ሰለሞን ክፍሌ ነኝ። ፕሮግራሙን የመራችልን ጽዮን ግርማ ናት። መልካም ምሽት።